ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ፣ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። ሰላም፣ ጤና ያስጥልን። በያላችሁበት የጌታ ጸጋና ሰላም ይብዛላችሁ እያለን ልባዊ ሰላምታችን እናቀርባለን። ይህ በየሳምንቱ ወደ እናንተ ይዘንላችሁ የምንቀርበው የመጽሐፍ ቅዱስ ውይይትና ጥናት ክፍለ ጊዜያችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በጌታ ፍቅር ልናድማችሁ እንወዳለን። በማስቀደም በዚህ የጥናትና ውይይት ክፍለ ጊዜ ላይ ለመሳተፍ በዚህ ስፍራ የተገኙ ወገኖችን ላስተዋውቃችሁ እወዳለውኝ። ከኔ በስተግራ በኩል ወንድሜ ሊቆዩ መኖር፣ እንዲሁም ወንድሜ ዘላለም አንብርብር ይገኛሉ። ከኔ በስተቀኝ በኩል ደግሞ እህቴ የምስራቸው ሴፍ ትገኛለች። ሁላችሁንም እንኳን ደህና መጣችሁ ለማለት እወዳለሁኝ። የጥናቱን እንዲሁም የውይይቱን ክፍለ ጊዜ በመምራት ደግሞ አብሪያችሁ የምቆየው ቴዎድሮስ ወርቁ እባላለሁ። በማስቀደም የዛሬውን ጥናታችንን መታሰቢያ ጥቅስ እናነብና ጸሎት እናደርጋለን። የዛሬው ጥናታችን መሪ ጥቅስ የሚገኘው በማርቆስ መጽሐፍ ምዕራፍ 16 ቁጥር 6 ላይ ነው። እንደዚህ ይላል፣ እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስ ትፈልጋላችሁን? ተነስቷል፣ በዚህ የለም። እነሆ እርሱን ያኖሩበት ስፍራ አለ። ከወንድማችን ሊቆዩ ጋር ጸሎት እናደርጋለን። ክብርና ምስጋና የሚገባህ ሰማይና ምድር በቃል የፈጠርክ እግዚአብሔር አምላካችን፣ ስለዚህ መልካም ጊዜና ሰዓት እጅግ አድርገን እናመሰግናለን። ስለረዳህን፣ ስላገዝከን፣ ስለመራህን ለዚህ በቅተናል። ክብር ለአንተ ይሁን። አሁንም ቃልህን በምናጠናበት ጊዜ፣ በምንወያይበት ጊዜ መንፈስ ቅዱስ አስተማሪያችን አንተ እንድትሆን የሚሰሙትም ከሚሰሙት ቃል የተነሳ የልብ ደስታና ሰላም እንዲሆናቸው እንትሰታ እንለምናለን። ጌታ ሆይ እስከ ዛሬ ድረስ በብዙ መርተህናል። በብዙ አስተምረህናል። በብዙ መክረህናል። ያንተን ምክር በመስማት አጽናንተህናል። ለሰጠህን በረከት፣ ለሰጠህን ሰላምና ደስታ እጅግ አድርገን እናመሰግናለን። በዕድሜ ዘመናችን ሁሉ ከአንተ ዘንድ ለሚመጣለን በረከት ምስጋና ለአንተ መስጠት እንድንችል ማቅረብ እንድንችል በጸጋህ ትርዳን እንለምናለን። ቃልህ ወደ እውነት ሁሉ ይመራል። ይህንን ሚስጢር ለህዝብህ ገልጠሃል። የተገለጠውን ሚስጢር በመረዳት እኛም በምንኖርበት እድሜ ዘመናችን ሁሉ ደስተኞች ሆነን መኖር እንድንችል ለዚያ የሚያበቃን እንዲሆን ትርዳን እንለምናለን። ጊዜውን ሰዓቱን ሁሉ በስም ተረከብ፣ በመካከላችን ተገኝ፣ ተምራን። የሚሰሙትንም ጌታ ሆይ አንተ እንድትባርካቸው እንለምናሃለን በጌታ ቤት ክርስቶስ ስም። እንግዲህ ዛሬ የማርቆስ መጽሐፍ ጥናታችንን የመጨረሻውን ክፍል 13ኛውን ክፍል ይዘን የምንቀርብ ይሆናል። እንግዲህ የዛሬው ጥናታችን 13ኛው ነው። እርሱ ደግሞ የተነሳው ጌታ ይላል እና እንግዲህ ላለፉት 12 ሳምንታት ስናጠና የነበረውን ነገር የምንቋጭበት ና ወደ መጨረሻ የምናመጣበት ክፍል ይሆናል። ወደ ዛሬው ጥናታችን እናልፋለን። እንግዲህ ዛሬ ቅድም መግቢያችንም ላይ እንዳነሳ ነው የዛሬው ጥናታችን የመጨረሻው እንዲሁም 13 ኛው ክፍል ነው። ርዕሱ የተነሳው ጌታ ይላል። እንግዲህ ዛሬ በዋናነት ትኩረት የምናደርገው በማርቆስ መጽሐፍ የመጨረሻው ምዕራፍ ምዕራፍ 16 ላይ ይሆናል እና በዚህ ክፍል ላይ ያሉትን ሀሳቦች እያነሳን የምንቀጥል ይሆናል እና ትኩረታችን መጀመሪያ ላይ እንግዲህ በማርቆስ መጽሐፍ ምዕራፍ 16 ከቁጥር 1 እስከ 2 ላይ ያሉ ሀሳቦች ላይ እናድርግና በዚህ ስፍራ ላይ እንግዲህ በክርስቶስ ሞትና ትንሣኤ ወቅት ሰንበትን በተመለከተ በጨረፍታ የተነሱ ሀሳቦች አሉ። ነገር ግን እነዚህ በጨረፍታ የተነሱ ሀሳቦችን ጠለቅ ብለን ወሳኝ ሀሳቦችና መወያየትም ያለብን ሀሳቦች ስለሆኑ ሰንበትን በተመለከተ ጥያቄዎችን እንሰነዝራለንና የመጀመሪያው ጥያቄ የሚሆነው በክርስቶስ ሞትና ትንሣኤ ውስጥ የሰንበት ረፍት እንዴት ነበር የተገለጸው የሚለውን እንደ መጀመሪያ ጥያቄ እናደርጋለን። በሁለተኛ ደግሞ የምንመልሰው ሰንበት የምን ምሳሌ ወይም ምልክት እንዲሆን የተሰጠን የሚለውን እንመልሳለን። በመጨረሻ ደግሞ የምናየው እንግዲህ አሁን ላይ ከክርስቶስ ትንሳኤ ጋር አያይዘው ብዙዎች እንግዲህ እሁድን በቅድስና ምን ያደርጋሉ? ይጠብቃሉ ወይም ደግሞ የሰንበትን ረፍት ወደ እሁድ ወስደዋልና የክርስቶስን ትንሳኤ መነሻ በማድረግ እሁድን በቅድስና መጠበቅ መጽሐፍ ቅዱሳዊ ነው ወይ የሚሉትን ተያያዥ ሀሳቦች እንመልሳለን። ዘሌ እናንተ ጊዜ መሰጠን አመሰግናለሁ። ያው ጌታ ኢየሱስ ክርስቶስ ከሞት ተነስቷል። ያው እግዚአብሔር ይመስገን። በዚህ ሀሳብ ላይ ነው ዛሬ እንግዲህ ሀሳባችንን የምናካፍለው ምዕራፍ 16 ላይ ተንተርሰን። ስለዚህ ምዕራፍ 16 ላይ መጽሐፍ ቅዱስ ሲናገር፣ ቁጥር አንድ፣ ሰንበት ካለፈ በኋላ መቅደላዊት ማርያም፣ የያዕቆብ እናት ማርያምና ሰሎሜ ሄደው የኢየሱስን ስጋ ለመቀባት ሽቱ ገዙ። በሳምንቱ በመጀመሪያው ቀን ጠዋት በማለዳ ገና ፀሐይ እንደወጣች ወደ መቃብሩ በመሄድ ላይ ሳሉ ያው ድንጋዩ ከመቃብር ተንከባሎ እንዳገኙት መጽሐፍ ቅዱስ ይናገራል። እግዚአብሔር ይመስገን። አርብ ለት እንግዲህ ክርስቶስ የሞተው አርብ ለት ነው። ዘጠኝ ሰዓት ነው፣ ወደ ማታ ነው። በዛ ሰዓት እነ ማርያም ሂደው የተቀበረበትን መቃብር አይተው ተመልሰው እንደ ሰንበቱ እነሱም አርፏል። ጌታ ኢየሱስ ክርስቶስን በመቃብር አልፏል። ይሄ ማለት ቅዳሜ ማለት ነው በመጽሐፍ ቅዱስ ወይም ደግሞ በአይሁድ ስርዓት ትክክለኛውም የቀን አቆጣጠር አሁን ዘመን እንደሚያከብሩት ማታ እኩለ ሌሊት ልክ ስድስት ሰዓት ሲሆን ርችት እንደሚተኮሰው አይደለም። አይደለም ከፀሐይ ግባት እስከ ፀሐይ ግባት ነው። ከ12 ሰዓት እስከ 12 ሰዓት ማለት ነው። ከፀሐይ ሲገባ ሌላ ቀን ነው። ለዚህ ነው ቶሎ ሰንበት ከመግባቱ በፊት የአርማቲያው ዮሴፍ ይዞ ሄዶ መቃብር ውስጥ ያኖረውና እነ ማርያም የጌታ የኢየሱስን ክርስቶስ ካዩ በኋላ በሰንበቱ እንዳረፉ፣ ልክ ቅዳሜ 12 ሰዓት ልክ ሰንበት እንዳለፈ ሱቆች ይከፈታሉ። ምክንያቱም ሰንበት የሚያልቀው ፀሐይ ልክ እንደገባ ነው። በዛ ሰዓት ሽቶ ሊገዙ ሄዱ ይላል። ቁጥር አንድ ላይ የኢየሱስን ስጋ ለመቀባ ሽቱ ገዙ ይላል። የያዕቆብ እናት ሰንበት ካለፈ በኋላ መቅደላዊት ማርያም ልክ ሰንበት አልፏል፣ ልክ እንዳለፈ ሄዱ እና ሽቶ ገዙ ይላል እና በአይሁድ ስርዓት እንትን የሞተ አስክሬን ለቀብር ስርዓት ከመገነዝም አልፎ ሽቶ ይቀባ ነበረ። ይሄ ልክ እንደ ግሪክና እንደ ግብጾች አይደለም፣ ወይም ደግሞ እንደ ሮም ስርዓት አይደለም። አብዛኛው ከዚህ በፊት የነበረ ትልልቅ ነገስታት፣ መንግስታቶች፣ ጠቅላላ አህዛብ የተባለ ጠቅላላ በቻሉት አቅም አስክሬናቸውን በመሚ ወይም ደግሞ በማድረቂያ ይቀቡት ነበር እንዳይደርቅ እንዳይፈርስ በቻሉት አቅም አፈር እንዳይነካው ሁሉ ይደረጋል ለምንድን ነው ምክንያቱም አፈር ነህና ወደ አፈር ትመለሳልህን አያቁምም አያምኑምም በቃ አንድ ንጉስ የግብፅ ንጉስ በተቻለ አቅም ምክንያቱም ይነሳል ነብሳለች ተመልሶ ይመጣል ከሞት በኋላ ሌላ ህይወት አለ እየተባለ ይነገራል እና ለዛ ይቀባ ነበረ የአይሁድ ስርዓት ግን እንደዛ አልነበረም አፈርነና ወደ አፈር ትመለሳለን፣ ያምናሉ። ነገር ግን በስርዓታቸው ግን ሽቶ ግን የመቀባት ስርዓት ነበራቸው። ስለዚህ ይህንን ሽቶ ጌታ ኢየሱስ ክርስቶስን ከመቀበሩ በፊት እድል ስላላገኙ፣ አሁን ግን ሞቶም እንኳን ቢሆን ሽቶ መቀባት አለብን ብለው ይህንን ሽቶ እንደገዙ እንመለከታለን። ሽቶ የሚቀባው በአይሁድ ስርዓት ለሁለት ነገር ነው። አንደኛ ለሟቹ ያላቸውን ክብር ያላቸውን ቦታ ያላቸውን ፍቅር ለመግለጽ ሲሉ ሽቶን ይቀባሉ። ሁለተኛ መፈራረሱ አይቀርምና ሲፈራርስ ሽጠረኑን ለማጥፋት ሽቶ ይቀባ ነበረ። ጌታ ኢየሱስ ክርስቶስ የአርማትያው ዮሴፍ ከፈን ገዝቶ ጠቅልሎታል። ሽቶ እንደገዛ ግን አልተነገረንም። ነገር ግን መጽሐፍ ቅዱስ ግን ሲናገር ማርቆስ ወንጌል ምዕራፍ 14 ከቁጥር 8 ያቺ ማርያም ለመቃብሬ እንዲሆን ሰውነቴን አስቀድማ ቀባች ብሏል። ጌታ ኢየሱስ ክርስቶስ ሁሉንም ስርዓት አልፏል። ማርያም ቀድማ ቀብታው ነበር። ለመቃብሬ ስርዓት ሽቶ ቀባችኝ ብሏል። ሁለተኛ መጽሐፍ ቅዱስ ዳዊት ሲናገር ባሪያህን መመስበስን አያይም ብሏል። ስለዚህ እነሱ ሞቶ በቃ ያበቃለት መስሏቸው ስርዓት በቃ ያለፈ መስሏቸው ነበር። ነገር ግን ጌታ ኢየሱስ ክርስቶስ ግን መበስበስን አላየም። ስለዚህ ሽቶ ሊቀቡ ይሄዱ የነበሩት ለዚህ ጉዳይ ነበር። ስለዚህ ልክ ቅዳሜ ወደ ማታ ሽቶ ገዙ። ቅዳሜ ማታ ሽቶ ገዝተው ያው ሲገዙ አንዱ ሱቅ አንዱ ሱቅ እየተከራከሩ ትንሽ ዋጋ ያለው ወይ ጥሩ ሽቶ ለመግዛት ይሁን አላቅም፣ መሸባቸው ይላል መጽሐፍ ቅዱስ። ስለመሸባቸው አደሩ እኔ እንጃ እኔ አላውቅም። በዛ ምሽት ምሽቱን ሳይፈሩ ሂደው ቢሆን ጌታ ኢየሱስ ክርስቶስን ያገኙት ይሁን አይሁን አላውቅም ማለት ማታ መሄድ እንደነበረባቸውም እኔ አላውቅም። ብቻ ግን ሂደው ቢሆን ያገኙት ነበር ብዬ አስባለሁ። ወይስ ኢሚዲየትሊ ልክ ክርስቶስ ልክ እሑድ እንደገባ ልክ አስራ ሁለት ሰዓት በኋላ ብድግ ብሎ ሂደው ማታ ሄዱ። ጠዋትም ኦልሬዲ ተነስቶ የሚሆን አላውቅም። ጠዋትም ተነስቶ ይሁን ያው መጽሐፍ ቅዱስ አልተነገረንም ግን በሳምንቱ ደግሞ በመጀመሪያው ቀን ይላል ያው እሁድ ነው ጌታ ኢየሱስ ክርስቶስ የተነሳው። በሳምንቱም በመጀመሪያ ቀን ወደዛ ስፍራ እንዲሄዱ እንመለከታለን። በዚህ ስፍራ ላይ እንግዲህ ሰንበት በግልጽ ቅዳሜ መሆኑን፣ አርብ የመዘጋጃ ቀን መሆኑን ኢቭን ቀን የሚጀምረው ከእኩለ ሌሊት ስድስት ሰዓት ሳይሆን ልክ ከፀሐይ ግባት እንደሆነ የመጀመሪያ ቀን መጽሐፍ ቅዱስ የሚያውቀው የመጀመሪያ ቀን እሁድ እንደሆነ በግልጽ እዚህ ላይ እንረዳለን። እና ስለዚህ ሰንበት የምን ምልክት ሆኖ የተሰጠው ነው? አሁን እውነት ለመናገር ሰንበት ከዘፍጥረት ጀምሮ የነበረ መጽሐፍ ቅዱስ በጣም እጅግ ትኩረት ከሰጣቸው ጥቂት ነገሮች መካከል ዋነኛው ነው። ምንም አይነት ስርዓት፣ ምንም አይነት ትእዛዝ ከመሰጠቱ በፊት የተሰጠ ትእዛዝ ነው። ፍሬ አትብላ፣ ከዚህ ፍሬ ከበላ አትብላ። ቀጥሎ ሰንበት ስርዓት ይሆን ዘንድ ከትዳር ጋር ከተሰጡ ጥቂት ስርዓቶች መካከል ሰንበት አንዱ ነው። እግዚአብሔር አምላክ ለሰው ልጆች የሚያስፈልጋቸውን ነገር ሁሉ በስድስት ቀን እንደፈጠረ እናስተውላለን። ውሃ ስለሚያስፈልገው ውሃን ፈጥሯል። አየር ስለሚያስፈልገው አየር ፈጥሯል። አትክልት ፍራፍሬ ስለሚያስፈልገው እሱንም ፈጥሯል። ለሰው ልጅ ሰንበት ስለሚያስፈልገው ሰንበትን ፈጥሩለታል። በዛ ቀንን ማንንም ሳይቀድስ በእርግጥ ሰንበትን ዘፍጥረት ምዕራፍ ሁለት ላይ ቀደሰው ባረከውም ተብሎ የተጠቀሰለት ነው። እስራኤሎች ከግብፅ ወጥተው ወደ ከና ስድስት ቀን እየሰበሰቡ በሰባተኛው ቀን ግን ያርፉ ዘንድ ምልክት የሆናቸው ዘንድ ሳምንቱን ሙሉ በየ ሳምንቱ ተሰብስበው እግዚአብሔርን እንዲያመልኩ ድንቅና ታምራትን እያዩ ህይወታቸው በድንቅና በታምራት እንዲጓዝ የሰጣቸው ስርዓት ነው። ለዘላለም በመካከላቸው ቃል ኪዳን ሲገባ ከአስርቱ ትእዛዛት መካከል እግዚአብሔር አምላክ ሰንበትን ሰጥቷቸዋል። ከዛ በኋላ እስራኤል የተባለ ሁሉ ሰንበትን ሲጠብቅ እንመለከታለን። ዘጸአት ምዕራፍ 31 ላይ አባፍ ኦል ይላል። በ ከምንም ነገር በላይ ሰንበትን እንዲጠብቁ ሙሴ ነገራቸው፣ አጽንተው ይጠብቁ ዘንድ ብሎ ተናግሯል። ጌታ ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ሰንበትን ጠብቋል። እንደ ቃሉ በሰንበት አርፏል፣ በሰንበት ፈውሷል። ሐዋርያቶቹም ሰንበትን ጠብቀዋል። ሽሽታችሁ በክረምት እንዳይሆን፣ በሰንበት እንዳይሆን ተብሎ የተነገረለት ቀን ነው። አትርሳ የተባለለትም ቀን ነው። ቀላል ቀን አይደለም። ማለት አሁን በዘመናችን ልክ ብዙ እምነት ተከታዮች እንዳቃለሉት የሚቀል ጉዳይ አይደለም ሰንበት። በዛ ላይ ደግሞ ሰንበት ምልክት ይሆን ዘንድ የተሰጠ ቀን ነው። አንደኛ እግዚአብሔር አምላክ ፈጣሪ መሆኑን እውነት፣ ይህንን ቀን ዓለም ባትረሳ ኖሮ ኤቲስቶች እንዲበዙ ነበር ወይ? ፈጣሪ መሆን መኖሩን ከሁሉም ነገር በላይ እግዚአብሔር አምላክ ፈጣሪ መኖሩን ብናውቅ ኖሮ ይህን ያህል ሰው ኢሞራል ይሆናል ወይ? ግብረ ግብ ያጣ ይሆናል ወይ? ምድር እንደዚህ ትሆናለች ወይ? ስለዚህ መጽሐፍ ቅዱስ በእርግጥ ዘፀአት ምዕራፍ ሀያ ከቁጥር 11 ላይ የሰንበትን ቀን ትቀድሰው ዘንድ አስብ። ለምን ምልክት ይሆን ዘንድ እኔ ሰማይና ምድርን ምን ያልኩ ነኝ የፈጠርኩ ነኝ ያመልኩበት ዘንድ ዘፀአት ምዕራፍ ሀያ ከቁጥር 20 አምላካችሁ እኔ መሆኑን ታውቁ ዘንድ ሰንበቴን ሰጠኋችሁ። ለሁለተኛ እግዚአብሔር አምላክ የሚቀድሳቸው እሱ መሆኑን እንዲያውቁ ሰንበትን ሰጥቻችኋለሁ ይላል አይደለ ስቅን ምዕራፍ ሃያ ላይ የምቀድሳችሁ እግዚአብሔር ቀዳሽ አምላክ እንደሆነ ዘዳግም አምስት አስራ አምስት ላይም እንደዚህ ነው የሚለው በእኔና በእናንተ የምቀድሳችሁ እኔ መሆኑን ታውቁ ዘንድ በእኔና በእናንተ ምልክት ይሆን ዘንድ ሰንበቴን ምናልኳችሁ። ሶስተኛ፣ እንግዲህ መጽሐፍ ቅዱስ ውስጥ ያሉ ጥቅሶችን እንያወር። ሶስተኛ ከግብፅ ነፃነት፣ አክቹዋሊ ዘዳግም አምስት አስራ አምስት ስለዚህ ነው የሚያወረው። ከግብፅ ነፃነት፣ ከባርነት ነፃ ያወጣቸው እሱ መሆኑን ያውቁ ዘንድ ሰንበትን ሰጣቸው። ከግብፅ ያወጣው ከባርነት እኔ ነኝና ሰንበቴን ትጠብቅ ዘንድ ትቀድስ ዘንድ ሰጠው ይላል። በዘመናት መካከል እስራኤል እየተሰበሰበ እግዚአብሔርን የሚያመልክበት ቀን መቼ ነው ሲባል፣ ሰንበት ነበረ። የተቀደሰ ቀን ነው። እግዚአብሔር የቀደሰው፣ እግዚአብሔር የለየው ቀን ነው። ምን ሲባል ሰንበት የስርየት ቀን ይፍን የሰንበት ቀን ነው። የመንጻት ቀን ሁሉ እሱ ነው። የዳስ በዓል ሲከበር መቋጫው የሰንበት ቀን። ቀላል ጉዳይ አይደለም። እስራኤል በዘመናት መካከል እግዚአብሔር ብዙ ቀጥቷቸዋል። የማይረሱት እስከዛሬ ድረስ የለቅሶ ግንብ እየተባለ የሚኬድበት ቦታ ላይ እየሄዱ የሚያለቅሱት በባቢሎን ምክንያት የመጣባቸው ቅጣት ሰቆቃው ኤርሚያስ ያንን ሁሉ ያለቀሰበት ጉዳይ ሰንበትን ስለሻሩ ነው። ሰንበትን ስላልጠበቁ ነው። ምድሪቱ ትረፍ ብሎ ወደ ባቢሎን ይሸኛቸው እግዚአብሔር በጣም ሰንበት ላይ እግዚአብሔር በጣም ሲሬዝ ነው ማለት ቀላል በቃ ቀለል አድርገን የምናየው ጉዳይ አይደለም። ዘጸአት ምዕራፍ ሰላሳ አንድ ላይ አስራ አራት ላይ ለእናንተ ቅዱስ ነውና ሰንበትን አክብር። ማንም ቢሽራው በሞት ይቀጣል። በዚያ ቀን ማንም የሚሰራ ቢኖር ከወገኑ ተለይቶ ወገኖች ለእኛም እንደዚህ ነው። የፈጠረን ማን ነው? እግዚአብሔር ነው። እግዚአብሔር ሰንበትን ስናከብር እግዚአብሔር ነው ፈጣሪ። ውብና ድንቆኜ ተፈጥረናል ብለን እግዚአብሔርን የምናመልክበት ነው ጭራሽ ከሁሉም ፍጥረት በላይ እሚገርም አፈጣጠር ያለው ማን ነው ሲባል ሰው እኮ ነው ዳዊት እኮ ለዚህ ነው እንግዲህ ዩኒቨርስን ሚልኩ ጋላክሲን ሶምብሬሮን ጨረቃን አይቼ ከዋክብቶችን አይቼ ብሎ ተገርሞ ሰው ታዲያ ታስበው ዘንድ ሰው ምንድን ነው አለ ትጎበኘው ዘንድ በሰንበት ቪዚት ታደርገው ዘንድ ሰው ምንድን ነው ብሎ እስኪገረም ድረስ እግዚአብሔር ነው የፈጠረን ለዚህ አምላክ እውቅና የምንሰጥበት ቀን ነው ዛሬም ቢሆን የሚቀድሰን ማን ነው እግዚአብሔር ነው የሚቀድሰን እግዚአብሔር ነው። ከባርነት ነፃ የወጣ ነው። ከግብፅ ከኃጢአት ባርነትም ነፃ ያወጣን ማን ነው? ጌታ ኢየሱስ ክርስቶስ ነው። ሰንበታችን ኢቭን ማን ነው ሲባል እኮ ኢየሱስ ነው። እውነት ከባርነት ነፃ ወተንበታል። ከኃጢአት ባርነት ጌታ ኢየሱስ ክርስቶስ ነፃ አውጥቶናል። ለዚህ ኮኑ ሉቃስ ምዕራፍ አራት ላይ ቁጥር 18 በሰንበትም ቀን ወደ ምኩራብ ገባ። መጽሐፍም ሰጡት፣ ኢሳያስ ወንጌልን ከፈተ፣ ከዛም በኋላ ላይ ያነብጠ ነሳ ለታሰሩት አለ መፈታት እንሰጥ ዘንድ አለ ማንም ሸክም የከበደበት ወደ እኔ ይምጣ እኔ ምን እለዋለሁ አሳርፈዋለሁ ጌታ ኢየሱስ ክርስቶስ እኮ ሰንበታችን የምናርፍበት ቀን ነው ስለዚህ ምልክቱ ይሄ ነው በቃ መጽሐፍ ቅዱስ በጣም ሲሪየስሊ ነው ሰንበትን የሚወስደውም ሌሎች እንዳቀለሉት አይደለም ሂዶም ሂዶም በመጨረሻው ዘመንም የእግዚአብሔር ምልክት ማህተሜ ብሎ የወሰደው ምንድን ነው ሲባል፣ ሰንበት ነው። ስለዚህ ሰንበትን አቅለን እንዳናይ እግዚአብሔር በእውነት በጸጋው ይርዳን። ስለዚህ ሌላው ጥያቄ እውነት ነው። አሁን አብዛኛው ክርስቲያን ነኝ ባይ መጽሐፍ ቅዱስ ተከታይ ቅዳሜን ትቶ የመጀመሪያውን ቀን እሑድን እያመለከ ይገኛል። በዚህ ጉዳይ ሁለት ሀሳቦች ይንጸባረቃሉ። ሁለት ስህተቶች አሉ። ትክክለኛው ቅዳሜ። አንደኛ ጌታ ኢየሱስ ክርስቶስ በእሑድ ስለተነሳ የትንሣኤ ምልክት ይሆን ዘንድ አዲስ ሰንበት ነው ብለው ይህንን የሚቀበሉ ወይም ደግሞ የሚከተሉ ሰዎች አሉ። ሁለተኛው ደግሞ ጭራሽ ተሽሯልም የሚሉ አሉ። ቀርቷል በቃ ተሽሯል የሚሉ አሉ እና ሁለት ስህተቶች ይንጸባረቃሉ። እንግዲህ አሁን የተጠየቅነው እሑድን ለምን ያመልካሉ ስለሆነ ለእሱ አጭር መልስን ሰተን ብናልፍ ደስ ይለኛል። አንደኛ እሑድ የጌታ ቀን ነው ብለው ነው የሚያምኑት የተነሳበት ነው፣ የጌታ ቀን ነው። ኢሳያስ ራእይ ላይ ራሱ በጌታ ቀን በመንፈስ ነበርኩኝ ይላል። ነገር ግን የትኛውም የመጽሐፍ ቅዱስ ክፍል የጌታ ቀን ብሎ እሑድን ሲጠራ አናይም። የጌታ ቀን ብለው የተጠሩ ሁለት ቀኖች አሉ። አንደኛ ሰንበት ነው። ኢሳያስ ምዕራፍ 58 የሰው ልጅም የማጌታ ነው ብሏል። የሰንበት ጌታ ነው። ሰንበቴን ቀኔን ጠብቁ ብሏል። አንደኛ የጌታ ቀን ተብሎ የተጠቀሰው እሱ ነው። ሁለተኛ የዳግም ምጽአቱ ቀን፣ ኤርሚያስ 46 ከቁጥር 6 አንደኛ ቆሮንጦስ አንድ ስምንት ላይ በጌታም ቀን ይላል። ሲመጣ ያለ ነቀፋው ናችሁ እንድትገኙ የጌታም ቀን እንደ እሳት ያቃጥላል። ሚልኪያስ ላይ ምዕራፍ ሁለት ናቸው። የጌታ ቀን እኛ ከየትም አምጥተን አይ እሑድ ነው የጌታ ቀን ልንለው አንችልም። በዚህ ይህንን ሀሳብ ትክክል እንዳልሆነ እንረዳለን። ሁለተኛ ሐዋርያ ሥራ ምዕራፍ ሀያ ከቁጥር ሰባት ላይ ተሰብስበውም እንትን ቆረሱ ይላል። ሐዋርያ ሥራ ምዕራፍ ሀያ ሰዓት እየወሰድኩ እንደሆነ ይገባኛል፣ ግን አጠር አድርጌ እጨርሳለሁ። ሀያ ከቁጥር ሰባት ላይ በሳምንቱ በመጀመሪያ ቀን እሑድ ማለት ነው፣ እንጀራ ለመቁረስ ተሰብስበን ሳለን ጳውሎስ በማግስቱ ለመሄድ ስላሰበ ከእነርሱ ጋር ይነጋገር ነበር ይላል። አንደኛ በዚህ ስፍራ ላይ ቢነጋገር ነበር ነው። ይሄ መቁረስ የአምልኮ ቀን መቀየሩን የሚያሳይ ነገር የለው። ሰው ሲርበው እንጀራ እኮ ይቆርሳል። ቆርሶም ሰጣቸው ይላል ኢን ቁጥር 11 ላይ እዛው ላይ ተመልሶም እንደገና ወደ ፎቁ ወጣ እንጀራንም ቆርሶ በላ ይላል ጳውሎስ። ስለዚህ ይሄ አውዱን በስነስራ ስንመለከተው ቅዳሜ በሰንበት ካመለኩ በኋላ እንግዲህ እሁድ ጠዋት ተነስቶ ሊሄድ ነው። የስራ ቀን ነው። ሩቅ መንገድ ሊጓዝ ነው። ስለዚህ ምግብ በልቶ መሄድ አለበት። የመጀመሪያውም እንግዲህ ማታ እንግ ከሰንበት መልስ እራት እየበሉ ሊሆን ይችላል። እራት እየበሉ ግን ዲስከስ ሲያደርጉ ጳውሎስ ተነስቶ ብዙ ምክርን እየመከረ እንደሆነ ልንረዳ እንችላለን። ምክንያቱም በአስረዘመ ጊዜ አንዱ እንቅልፉን ይዞት ወድቆ እንደሞተ ሁሉ እንመለከታለን። ግን ያው እንግዲህ ካረፈ በኋላ እርቦት ነው ጳውሎስ በልቶ ሄደ። ስለዚህ ይሄ ምንም በቃ ቆርሶ ስለበላ እኛም ደሞ ሁር ተነስተን እያመለክን የጌታን እራት ቆርሰን እንብላ የሚያስብል ሀሳብ አዎ የለውም። ሌላው አንደኛ ቆሮንጦስ ምዕራፍ 16 ከቁጥር አንድ ሁለት ላይ ብዙ ጊዜ የሚነሳ ሀሳብ ነው። አንደኛ ቆሮንጦስ ምዕራፍ 16 ከቁጥር አንድ አሁን ደግሞ ለቅዱሳን ስለሚደረገው ገንዘብ ማሰባሰብ ለገላትያ አብያተ ክርስቲያናት በሰጠው ትእዛዛት መሰረት አድርጉ። ገንዘብ ማሰባሰብ የሚደረገው እኔ በምመጣበት ጊዜ እንዳይሆን ከእናንተ እያንዳንዱ እንደ ገቢው መጠን በሳምንቱ መጀመሪያ ቀን እየለየ ያስቀምጥ ይላል። ይሄ እንግዲህ ሰዎች እንዴት ነው የሚረዱት? እንግዲህ አስራትና ስጦታ በየአምልኮ ቀን እየተሄደ ይሰጣል። አይደለም ልክ እንደዛ ተደርጎ ስለዚህ፣ አይ የቆሮንቶስ ቤተክርስቲያን እና የገላትያ ሰዎች በየሳምንቱ መጀመሪያ ቀን እየሄዱ ነው፣ በቃ አምልኮ ቀን ነው የሚሰጠው ነው። ነገር ግን እዚህ ላይ ግን እያወራ ያለው ስለ እርዳታ ነው። ቁጥር አንድ ላይ ለቅዱሳን ስለሚደረገው ገንዘብ ማሰባሰብ ይላል። ሐዋርያ ስራ ምዕራፍ 11 ላይ ስላለው ችግረኞች ስለነበሩ ሊሆን ይችላል ስታሰባስቡ በሰንበት ቀን አታድርጉት ነው እንደውም እያለ ያለው። በአምልኮ ቀን አይሁን። በአምልኮ ቀን ከሚሆን በሳምንቱ በመጀመሪያ ቀን እየሰበሰባችሁ ብታስቀምጡ ጥሩ ነው። ከዛ እኔ ስመጣ ወስጄ ለሚያድሉት አድላለሁ ነው። ስለዚህ ምንም አይነት ነገር የሚያመላክት የለውም። ሌላው የትንሳኤው ምልክት ነው ነው የትንሳኤው ምልክት ሆኖ የተሰጠን እሱ አይደለም። ቆላሲያስ ምዕራፍ ሁለት ላይ ከቁጥር 10 እስከ 11 ሮሜ 6 4 እስከ 5 ድረስ በግልጽ የትንሳኤው ምልክት ጥምቀት እንደሆነ ተገልጿል። በግልጽ ነው እንደ ገላትያ 21 ገላትያን አንዴ ላንብብ፣ አንዱን ጥቅስ ብቻ ገላትያ 2 10። አጥብቅ አጥብቀው አደራ ያሉትን ድሆችን ገላትያ፣ ቆላሲያስ፣ ቆላሲያስ 2 ቆላሲያስ 2 11 ከ10 ጀምሮ አነበዋሉ። የመለኮት ሙላት ሁሉ በአካል በእርሱ ይኖራል። እናንተም የገዥነትን ስልጣን ሁሉ ራስ በሆነው በክርስቶስ ሙሉ ሆናችኋል። በእርሱ ሆናችሁ በእጅ ባልተደረገ መገረዝ ተገርዛችሁ በክርስቶስ መገረዝ የስጋ ኃጢአታዊ ባህሪ አስወግዳችሁ በጥምቀትም ከእርሱ ጋር ተቀብራችሁ ከእርሱን ከሙታን ባስነሳው በእግዚአብሔር ኃይል ደግሞ በማመን ከእርሱ ጋር ምን ሆናችኋል? ተነስታችኋል። ሮሜ ምዕራፍ ሮሜም የሚናገረው ይህንን ነው። ስንጠመቅ ሙተናል። ስንነሳ ተነስተናል። ምልክት የሆን ዘንድ የተሰጠን ይሄ ነው። ፋሲካ ምልክት የሆን ዘንድ ቆርሶ መብላት ነው። መገረዝ ምልክት ነበር የነሱ። አሁንም በመንፈስ የመንፈስ ሙላት መገረዝ እንድትገረዙ፣ ያ ምልክት የሆን ዘንድ ተሰጥቷቸዋል ይላል። ስለዚህ ሰንበትን እግዚአብሔር አምላክ አልሻረውም፣ ሐዋርያቶቹም አልሻሩ፣ ጌታ ኢየሱስ ክርስቶስም አልሻረም። ወደ ወደ የተቀየረ ሐሳብም የለውም። ሲቀጥል እግዚአብሔር የቀደሰ የሚባረክ እሱ ነው ሰው ማነውና ነው እና ነው አይ ድን ባርክ ያለው ቀድሻሉ የሚለው አይሆንም። የተባ ተባረከው ቀን እግዚአብሔርን ማምለክ እንድንችል እግዚአብሔር በጸጋው ይርዳን። እግዚአብሔር ይባርክ። ስለዚህ እግዚአብሔር የሰጠውን ሕግና ትእዛዝ ሰው በራሱ ተነስቶ ሊቀይረው ሊሽረው ሊያሻሽለውም አይችልም። ስለዚህ እግዚአብሔር በዚህ ቀን ከኔ ጋር ትገናኛላችሁ፣ እኔንም ታመልካላችሁ፣ በዛ ውስጥ ደግሞ በረከትን እና መገኘቴን አዝዣለሁ ያለው እስካለ ድረስ ሁላችንም በመጽሐፍ ቅዱሳዊ መርህ መሰረት በቅዳሜ ማለትም በሰንበት ቀን እግዚአብሔርን ልናምል ከእሱ ጋር ጊዜ ልንወስድ እሱም ደግሞ ከፍ ከፍ ልናደርግ ያስፈልጋል። ምክንያቱም እግዚአብሔር የሰንበትን ቀን ባርኮ ቀድሶ ለእያንዳንዳችሁ አድርጓል ሰጥቶናልና። ከሰንበት ጋር በተገናኘ ላንሳና ወደዚህኛው ባልፍ ደስ ይለኛል። በጣም ጥሩ አድርጎ ነው ወንድም ዘላለም ያቀረበው። እሱ ሲናገር በአእምሮ ይመላለስ የነበረው ምንድን ነው? አንድ መንግስት የተቋቋመበት ወይም ደግሞ የተመሰረተበት አንድ ቀን አለው ሚከበርበት አደለም። እግዚአብሔር ሰማይና ምድርን ከፈጠረ በኋላ አንድ ቀንን ባረከ፣ ቀደሰ። ይሄ የፍጥረት መታሰቢያ እንዲሆን ከዛ እግዚአብሔር መንግስቱ ካልተቀየረ በስተቀር እንዴት ነው ቀን ሊቀየር የሚችለው? መንግስታት ሲቀየሩ አንደኛው መንግስት አልፎ ሌላኛው ሲመጣ ቀን ይቀየራል። ምክንያቱም እሱ ያ መንግስት የተመሰረተበት ቀን ነው የሚከበረው አይደል። ድሮ ልጅ እያለው አስታውሳለ። የደርግ መንግስት መስከረም ሁለትን ነው የሚያከብረው ከዛ ደግሞ ኢህአዴግ መጣና ግንቦት ሃያን ያከብራል። ምክንያቱም ያ ቀን መታሰቢያ እንዲሆን እግዚአብሔርም ፍጥረትን ፈጥሮ ከጨረሰ በኋላ መታሰቢያ እንዲሆን ነው አይደለ የሰባተኛውን ቀን የሰጠው የእረፍት ቀን፣ እግዚአብሔር አረፈ፣ ባረከ፣ ቀደሰው ይላል። ስለዚህ እግዚአብሔር የባረከውን የቀደሰውን ያንን ወይ ደግሞ ፍጥረትን እንደገና ፈጥሮ ነው እንደገና አንደኛውን ቀን አረፈ ብለን ልንወስድ የምንችለው ባረከ ብለን ልንል የምንችለው። እግዚአብሔር እንደገና ፍጥረትን አልፈጠረም አይደል? ያን የተፈጠረ ፍጥረት ነው አይደል እስካሁን ድረስ ያለው። ስለዚህ እግዚአብሔር መንግስቱ እስካልተቀየረ ድረስ የእግዚአብሔር መንግስት ደግሞ አይቀየር አይደል? ዘላለማዊ ነው። ስለዚህ የእግዚአብሔር ሰንበት ዘላለማዊ መሆኑን በዛ መረዳት እንችላለን። ሌላው ደግሞ በሳምንቱ የፊተኛው ቀን ሰብስቡና አስቀምጡ ነው የሚለው እንጂ በሳምንቱ ሰባተኛው ቀን ሰብስባችሁ አስቀምጡ ብሎ ጳውሎስም አልተናገረም። ስለዚህ ይሄ የሚያሳየን አሁን ምንድነው፣ ሰባተኛው ቀን ከሰኞ ተቆጥሮ ነው እሁድ ሰባት ነው ተብሎ የሚወሰደው ነገር ግን እሁድ ነው የመጀመሪያ ቀን። እሁድ የመጀመሪያ ቀን መሆኑን ደግሞ አሁንም በማርቆስ ምዕራፍ 16 ላይ እያጠናን ያለነው ክፍል ይነግረናል። ጌታ የሱስ ክርስቶስ በአርብ እንደሞተ ሁል ጊዜ በየአመቱ የፋሲካ በዓል ሰው ያከብራል አደል? ክርስቲያን የሆነውም ያልሆነውም ሁሉም ያከብረዋል። ኢስተር ብሎም ያከብራል በክርስቶስ ኢየሱስ የማያምነውም ጭምር። ኢስተር ብሎ ሲያከብር የትኛውን ቀን ነው ስቅለት ብሎ የሚቀበለው? አርብ ቀን ነው። ከዛስ ቅዳሜን ያርፍና ወይም ደግሞ ያልፍና እሁድ ነው ትንሣኤ ብሎ የሚያከብረው። ሶ የቱ ጋ ነው አርብ የመዘጋጀት ቀን መሆኑ በዛም መግለጫ ነውኮ። ይህን ልማድ ሰው እያደረገው ግን የሰንበትን ቀን ለመቀበል በጣም ይከብደዋል ይቸገራል። ትልቁ ነገር ዋናው ነገር ትኩረት መደረግ ያለበት እግዚአብሔር ያለው በቃ አለ። ሰው ማንም ተሰብስቦ ምንም ነገር ሊያደርገው የሚችለው ወይ ደግሞ እናሻሽለው ሊባል የሚችል ነገር አይደለም። እግዚአብሔር በቃ ፀሐይን አወጣ አይደል? ከምስራቅ ወጥቶ ወደ ምዕራብ ነው የሚሄደው። አንድ ቀንም ከምዕራብ ወደ ምስራቅ ሲሄድ አይተን አናውቅ። ልክ እንደዚህ ነው። ሰንበትም እንደዚህ መቀየር የማይቻል ነገር ነው። ከምስራቅ ወደ ምዕራብ የሚሄደው ከምዕራብ ወደ ምስራቅ ሄድ እንደማለት ነው። ሊሆን ይችላል? አይችልም። ምክንያቱም የምድርን ዙረት መቀየር ማለት ነው። ያ ደግሞ ማንም ሰው ሊያደርገው የማይችለው ነገር ነው። እና ሰው ያስባለ እንጂ ያንም ማድረግ ሌላው ደግሞ እስራኤላውያን በምድረ በዳ ኮ ነው አይደለ? እንትን ምንድን ነው? ሰንበትን እንዲጠብቁ ያዘዛቸው ስራ ነበረ እንዴ? መና ኮ ነው እየለቀሙ የሚበሉት። አይፈልጡ፣ አይቆርጡ፣ አያርሱ፣ አያጭዱ፣ አይደለም ጎተራ አይከቱ። ምንም የሚሰሩት ነገር የለም። ግን ምን አላቸው? በሰንበት ቀን እረፉ፣ ለመልቀምም ቢሆን አትውጡ። ለመልቀም የወጡ አጡ ይላል። ከዛስ ደግሞ እንደገና በሌላ ቀን ደብል አድርገው የወሰዱ ተላባቸው፣ አርብ ግን ደብል አድርገው የወሰዱ ታልተላ። ይሄ ሁሉ ማሳያ ነው። ምን ብለው ደግሞ ሰዎች ያስባሉ? የሰንበት ቀን የተሰጠው ለአይሁዶች ነው እንዴ? አይሁድ መች ተፈጠረ? በፍጥረት መጀመሪያ አይሁድ የሚባል ነበረ? አልነበረም። አብርሃም እኮ ከጥፋቱ ውሃ በኋላ ከስንት ዓመት በኋላ የተወለደ፣ የእሱ ዘሮች ናቸው አይሁድ። የእስራኤል ተብሎ የተጠራው ያዕቆብ ስሙ ከተቀየረ በኋላ እነዛ አስራ ሁለቱ ነገዶች ናቸው አይሁድ ተብለው የተጠሩት። ኢቨን የኤሳው ልጆች እንኳን እኮ አይሁድ ተብለው አይጠሩም ኤዶማውያን ተብለው ነው የሚጠሩት። ታዲያ እግዚአብሔር ለአይሁድ ነው የሰጠው ብለን ካልን ዘፍጥረት ላይ እግዚአብሔር ባረከው፣ ቀደሰው የሚለው የት ነው የሚሄደው? ወዴት ነው የምንወስደው? የት ልንወስደው እንችላለን የሚለው ነገር ጥያቄ እንዲፈጥር ያደርጋል። እና ሰው ለማወቅና ለመረዳት መጽሐፍ ቅዱስ በግልጽ ያስቀምጣል በግልጽ ነገር ግን ጆሮ ዳባ ለበስ። እኔም የሚመቸኝ እሱ ስላልሆነ ይሄኛው ነው የሚመቸኝ ብለን ካልወሰድን ነው በስተቀር እግዚአብሔር ያለውን ለመቀበል ለማመን በጣም ግልጽ ነው።